Foreign Service Institute Amharic Basic Course Unit twenty basic sentences for learning. Yemetau Samin to rukan behon whether I bring need. Agata me. Magatam. Yagata Dagatami. Tigre. እንደ አጋጣሚ በሚመጣው ሳምንት ወደ ትግሬ ስለምሄድ ከእርስዎ ጋር ወደ ተራራው ለመሄድ አልችልም። ወደ ትግሬ ለምን ይሄዳሉ? አባቴ ወደ አዲስ አበባ ለመምጣት ስላሰቡ እርሳቸውን ለማምጣት መሄድ አለብኝ። ትግሬ በየት አቅጣጫ ይገኛል ሰሜን ትግሬ በስተ ሰሜን ይገኛል ዙሪያ ጠቅላይ ግዛት እነማን በአዲስ አበባ ዙሪያ የሚገኙት ሌሎች ጠቅላይ ግዛቶች እነማን ናቸው ምስራቅ ሐረርጌ፣ ምዕራብ ምዕራብ ወለጋ፣ ደቡብ አሩሲ። በስተ ምስራቅ ሐረርጌ፣ በስተ ምዕራብ ወለጋና በስተ ደቡብ አሮሲ ናቸው። ከትግሬ መች ይመለሳሉ? ከአስር ቀን በኋላ እመለሳለሁ። ተመኘ መመኘት ይመኛል። መልካም ጉዞ እመኝ እለወታለሁ። ለአባተው ሰላምታዬን ያቅርቡልኝ። እሽ አቀርባለሁ። ጤና ይስጥልኝ። አሜን አሜን። ጤና ይስጥልኝ። ፎር የሚመጣው ሳምንት ጥሩ ቀን ቢሆን ወደ ተራራው አብረን እንሄድ። እንደ አጋጣሚ በሚመጣው ሳምንት ወደ ትግሬ ስለምሄድ ከእርሶ ጋር ወደ ተራራው ለመሄድ አልችልም። ወደ ትግሬ ለምን ይሄዳሉ? አባቴ ወደ አዲስ አበባ ለመምጣት ስላሰቡ እርሳቸውን ለማምጣት መሄድ አለብኝ። ትግሬ በየት አቅጣጫ ይገኛል? ትግሬ በስተ ሰሜን ይገኛል። በአዲስ አበባ ዙሪያ የሚገኙት ሌሎች ጠቅላይ ግዛቶች እነማን ናቸው? በስተ ምስራቅ ሐረርጌ፣ በስተ ምዕራብ ወለጋና በስተ ደቡብ አሩሲ ናቸው። ከትግሬ መች ይመለሳሉ? ከአስር ቀን በኋላ እመለሳለሁ። መልካም ጉዞ እመኝልዎታለሁ። ለአባተው ሰላምታዬን ያቅርቡልኝ። እሺ አቀርባለሁ። ጤና ይስጥልኝ። አሚን አሜን። ጤና ይስጥልኝ። ፎር ኮምፕሬንሽን የሚመጣው ሳምንት ጥሩ ቀን ቢሆን ወደ ተራራው አብረን ንሄድ? እንደ አጋጣሚ በሚመጣው ሳምንት ወደ ትግሬ ስለምሄድ ከእርሶ ጋር ወደ ተራራው ለመሄድ አልችልም። ወደ ትግሬ ለምን ይሄዳሉ? አባቴ ወደ አዲስ አበባ ለመምጣት ስላሰቡ እርሳቸውን ለማምጣት መሄድ አለብኝ። ትግሬ በየት አቅጣጫ ይገኛል? ትግሬ በስተ ሰሜን ይገኛል። በአዲስ አበባ ዙሪያ የሚገኙት ሌሎች ጠቅላይ ግዛቶች እነማን ናቸው? በስተ ምስራቅ ሀረርጌ፣ በስተ ምዕራብ ወለጋና፣ በስተ ደቡብ አሩሲ ናቸው። ከትግሬ መች ይመለሳሉ? ከአስር ቀን በኋላ እመለሳለሁ። መልካም ጉዞ እመኝ እለወታለሁ። ለአባተው ሰላምታን ያቅርቡልኝ። እሺ አቀርባለሁ። ጤና ይስጥልኝ። አሜን። ጤና ይስጥልኝ። ትራንስፎርም ሞዴል ድሪል። ለማ አዲስ መጽሐፍ። መጽሐፍ ይወዳል። ለማ አዲስ መጽሐፍ ይጽፋል። ለማ አዲስ መጽሐፍ አይጽፍም። ለእናቷ መኪና መላክ ትፈልጋለች። ለእናቷ መኪና ትልካለች። ለእናቷ መኪና አትልክም። ዋሽንግተን ከአንድ ወር በኋላ መሞቅ ይጀምራል። ዋሽንግተን ከአንድ ወር በኋላ ይሞቃል። ዋሽንግተን ከአንድ ወር በኋላ አይሞቅም። ከአንድ ሳምንት በኋላ ወደ አገራችን መሄድ እንፈልጋለን። ከአንድ ሳምንት በኋላ ወደ አገራችን እንሄዳለን። ከአንድ ሳምንት በኋላ ወደ አገራችን አንሄድም። ወደ ቤቷ ስትሄድ መሮጥ ትወዳለች። ወደ ቤቷ ስትሄድ ትሮጣለች። ወደ ቤቷ ስትሄድ አትሮጥም። ወደ ተማሪ ቤት ሲሄድ ምሳውን መያዝ ፈለገ። ወደ ተማሪ ቤት ሲሄድ ምሳውን ይይዛል። ወደ ተማሪ ቤት ሲሄድ ምሳውን አይይዝም። አዲስ ከተማ መዋል ትፈልጋላችሁ። አዲስ ከተማ ትውላላችሁ። አዲስ ከተማ ትውሉም። አስተማሪዎቻችን ተማሪዎች መሆን ይፈልጋሉ። አስተማሪዎቻችን ተማሪዎች ይሆናሉ። አስተማሪዎቻችን ተማሪዎች አይሆኑም። አዲስ አበባ ውስጥ መኖር እፈልጋለሁ? አዲስ አበባ ውስጥ እኖራለሁ? አዲስ አበባ ውስጥ አልኖርም። እክፍል ውስጥ ለምን መቆም ይፈልጋሉ? እክፍል ውስጥ ለምን ይቆማሉ? እክፍል ውስጥ ለምን አይቆሙም? ዋሽንግተንን መዞር ትችላላችሁ? ዋሽንግተንን ትዞራላችሁ? ዋሽንግተንን አትዞሩም? ጥያቄዎች። እዚህ ክፍል ውስጥ ብርድ ይሰማሃል? አዎ፣ ይሰማኛል። የለም፣ አይሰማኝም። የፈለግሽው መኪና ተሰጠሽ? አዎ፣ ተሰጠኝ። የለም፣ አልተሰጠኝም። የዛሬ ቀን ይሞቃችኋል? አዎ፣ በጣም ይሞቀናል። የለም፣ አይሞቀንም። አዲስ አበባ ውስጥ ይበርዳችኋል? አዎ ይበርደናል። የለም፣ አይበርደንም። ስያራ ስታጭስ ራስሽን ያምሃል? አዎ ያመኛል። የለም፣ አያመኝም። ለማ የነገረህ ይገባሃል? አዎ ይገባኛል። የለም አይገባኝም። ያነበበው መጽሐፍ ይገባቸዋል? አዎ ይገባቸዋል። የለም አይገባቸውም። ቡና ስጠጣ ራስክን ይሻልሃል? አዎ ይሻለኛል የለም፣ አይሻለኝም። በሰዓት ስንት ብር ይከፈልሃል? ሁለት ብር ይከፈለኛል። ደብዳቤ መቼ ይደርሰሃል? ከአንድ ቀን በኋላ ይደርሰኛል። ይህ መኪና አለማን ይገባል? ለጥሩ ነሽ ይገባታል። ወደ አገራችን መሄድ ይገባናል። አዎ መሄድ ይገባችኋል። የለም መሄድ አይገባችሁም። አዲሱ ቤት ለማን ይሰጠዋል? ለእኔ ይሰጠኛል። አባትና እናትን ካየህ ስንት ጊዜ ሆነህ? ሶስት አመት ሆነኝ። ይህ አጭር ጠረጴዛ ለማን ይገባዋል? ለሱ ይገባዋል። የእኛ ጠቅላይ ግዛት ጥሩ ይመስልሃል? ወደፊት በጣም ጥሩ የሚሆን ይመስለኛል። ወደ አዲስ አበባ እንደምትሄጅ መቼ ይነገርሻል? ከሁለት ቀኖች በኋላ ይነገረኛል። ወደ ሩሲያ ብትሄድ ይበርድህ ይመስልሃል? አዎ ይበርደኛል። ከትናንቱ ዛሬ ይበርዳል? አዎ ይበርዳል። የለም አይበርድም። ራስህን ትንሽ ተሻለህ? አዎ ትንሽ ተሻለኝ። የለም አልተሻለኝም። ከኒውዮርክና ከዋሽንግተን የቱ ከተማ ደስ ይላቸዋል? ዋሽንግተን በጣም ደስ ይላቸዋል። አማርኛ ቋንቋ ይገባሻል? አዎ ትንሽ ይገባኛል። የለም አይገባኝም። መኪና ውስጥ ሙቀት ወይስ ብርድ ይሰማሃል? ብርድ ይሰማኛል። አስር ሰዓት ብትሰሩ ስንት ብር ይሰጣችኋል? ሀያ ብር ይሰጠናል። የሚናገረው ቋንቋ ይገባሃል? የለም አይገባኝም። ሐኪም ቤት ብትሄድ ይሻልሃል? አዎ ይሻለኛል። አቶ ዮሐንስና ወይዘሮ ጥሩነች ሲነጋገሩ ይሰማሃል? አዎ ይሰማኛል። የለም፣ አይሰማኝም። ለማ የመጣ ይመስልሃል? አዎ የመጣ ይመስለኛል። የለም፣ የመጣ አይመስለኝም። ናሬቲቭ ድርሰት የአሜሪካ ሕዝብ ብዙ ሚሊዮን ይቆጠራል። ተቆጠረ፣ መቆጠር፣ ይቆጠራል። ከበድና ለማ ስለ ሀገራቸው ይጨዋወታሉ። ተጨዋወቱ፣ መጨዋወት፣ ይጨዋወታሉ። እንዲሁም ተማሪዎች አገኘሁ። ምግቡን ተካፈል፣ መካፈል፣ ይካፈላል። አባቱም ስላየ ተደሰተ መደሰት። ብዙ ስራ ስለሰራሁ ደከመኝ። መድከም ወደ ትኒስ ጨዋታ እሄዳለሁ። ጨዋታ ለመጨዋወት መጣን። መጣል አባቴ ስለ እኔ ሁኔታ ማወቅ ይፈልጋሉ። ድንኳን ለመግዛት እፈልጋለሁ። ዛፍ ተከሉ። መትከል ፖለቲካ። የአቶ ለማና የአቶ ዮሐንስ የእረፍታቸው ጊዜ ባለፈው ሳምንት ስለ ነበር ወደ ባህር ለዋና ሄደው ነበር። በዚህም ባህር ዳር ለዋና የሄዱ በብዙ መቶ የሚቆጠሩ ሰዎች አገኙ። ከነሱም ጋር በመዋኘትና በመጨዋወት እንዲሁም ያላቸውን ምግብና መጠጥ ተካፍለው በመብላት በጣም ተደስተው ነበር። አንዳንድ ጊዜም መዋኘት ሲደክማቸው ተቀምጠው ሌላ ልዩ ልዩ ጨዋታዎች እየተጨዋወቱ ስለ ዓለም ፖለቲካና ሁናቴ ይነጋገራሉ። ባለቤቶቻቸውም ከልጆቻቸው ጋር ከዋኙ በኋላ ምግብ ሰርተው ራታቸውን በሉ። ድንኳናቸውን በባህሩ ዳር ተክለው ለአንድ ሳምንት ያህል ከቆዩ በኋላ ወደ ቤታቸው ተመለሱ። ጥያቄዎች፦ ለዋና ወደ ባህር ዳር የሄዱ እነማን ናቸው? ለምን ወደ ዋና ሄዱ? ማንን ይዘው ሄዱ? ለዋና ከሄዱ በኋላ እዚያ ማንን አገኙ? እዚያ ስንት ሰዎች አገኙ? ለምን ተደሰቱ? ዋናው ሲደክማቸው ምን አደረጉ? እዚያ ቦታ ስንት ጊዜ ቆዩ? እዚያ በቆዩበት ጊዜ የት ይኖሩ ነበር? ባለቤቶቻቸው ጊዜያቸውን እንዴት አሳለፉ? ከአንድ ሳምንት በኋላ ወዴት ሄዱ? ለምን ወደ ሀገራቸው ተመለሱ? ዋና ለጤና ይጠቅማል። This is the end of unit 20.